እንደምናመሽ ኢትዮጵያ፣ ከአሜሪካ ድምፅ ራዲዮ ጣቢያ ክቡራትና ክቡራን አድማጮች ጤና ይስጥልኝ እንደምናመሻችሁ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን በቀጥታ የሚተላለፍላችሁን የዛሬ ሐሙስ ነሐሴ 29 2006 ዓ.ም. ስርጭት ይዤ የማስተናግዳችሁ ሰሎሞን አባተነኝ ኃይሉ ታምራት ፕሮግራሙን ይመራል የቴክኒክ መሐንዲሱ ጀስትን ትዋይት ነው እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። አዲሱ አበባ ያሰማናል። እንደምናመሻችሁ። ኔቶ ማለት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት መሪዎች ብሪታንያ ውስጥ ስብሰባ ተቀምጠዋል። መሪዎቹ የተሰበሰቡት የኢራቅና የሶሪያ እስላማዊ መንግሥት አማጺ ኃይል መካከለኛው ምስራቅ ውስጥ እየገፋ መሄዱና ዩክራይን ውስጥ ያለው የሩሲያ ጦር ጣልቃ ገብነት ማየል ስላሳሰባቸው እንደሆነም ታውቋል። በዚሁ መሰረት 28ቱ የዩናይትድ ስቴትስና የአውሮፓ ጦር ህብረት ዛሬ ሐሙስ ዌልስ ውስጥ ተገናኝተዋል። አፍቃሬ ሩሲያ ትግንጣ ኃይሎችና ኪየቭ ነገ አርብ የተኩስ አቁም ይፈራረማሉ ይሆናል እየተባለ በሚጠበቅበት በአሁኑ ወቅት ዌልሱ የኔቶ መሪዎች ጉባኤ አስቀድሞ ዩክራይን ፕሬዚዳንት ፔትሮ ፖሮሼንኮ ከዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ና ከእንግሊዙ ጠቅላይ ሚኒስትር ዴቪድ ካሜሩን ጋር መገናኘታቸው ታውቋል። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ና የብሪታንያው ጠቅላይ ሚኒስትር ዴቪድ ካሜሩን በታይምስ ኦፍ ለንደን ጋዜጣ ላይ በጋራ ባወጡት አስተያየት አገሮቻቸው የእስላማዊው መንግስት ነውጠኛ ቡድን በሚፈጽማቸው አረመኔያዊ ግድያዎች እንደማይንበረከኩ ገለጡ። ሁለቱ መሪዎች ይህን የጋራ አስተያየት ዛሬ ሐሙስ ይፋ ያደረጉት የኔቶ መሪዎች የብሪታንያ ጉባኤያቸውን ከመጀመራቸው አስቀድሞ መሆኑም ታውቋል። ሚስተር ኦባማ በሰጡት አስተያየት ምስራቃዊ ሶሪያ እንዲሁም ሰሜንና ምዕራብ ኢራቅ ውስጥ እየተስፋፋ ባለው የእስላማዊ መንግሥት ነውጠኛ ቡድን ላይ ዓለም አቀፉ ማህበረሰብ የጋራ እርምጃ ሊወስድ ይገባል ብለዋል። አማጺ ቡድን የአሜሪካውያኑ ጋዜጠኞች የጄምስ ፎሊ እና የስቲቨን ሶትሎፍ አንገቶች በጎራዴ ሲቀሉ የሚያሳይ ቪዲዮ ይፋ ማድረጉም ታውቋል። ባለፈው ወር ሴንት ሉዊስ ፈርጉሰን ውስጥ መሳሪያ አልባ በሆነ አንድ ጥቁር አሜሪካዊ ወጣት ላይ በነጭ የፖሊስ መኮንን የተፈጸመውን ግድያ በተመለከተ የዩናይትድ ስቴትስ የፍትህ ሚኒስቴር በከተማይቱ ፖሊስ መምሪያ ላይ የሰብአዊ መብት ምርመራ መጀመሩ ተገለጠ። የዜና አውታሮች እንዳመለከቱት ምርመራውን የጀመረው የፍትህ ሚኒስቴሩ ውጤቱን በቶሎ ይፋ ያደርጋል ተብሎ ይጠበቃል። ምርመራው የፌርጉሰን ፖሊሶች በከተማይቱ ጥቁር ነዋሪዎች ላይ ተደጋጋሚ የመብት ረገጣ ማካሄዳቸውንና ፖሊሶቹ ራሳቸው በቂ ስልጠና ማድረግ አለማድረጋቸውን ያጠቃልላል ተብሏል። በሴንት ሉዊዝ ፌርጉሰን አብዛኛዎቹ ነዋሪዎች ጥቁሮች ሲሆኑ፣ የፖሊስ ኃይሉ አባላት ግን በአብዛኛው ነጮች እንደሆኑ ይታወቃል። ባለፈው ሳምንት ዋሽንግተን ፖስት ጋዜጣ እንደዘገበው አምስት የከተማይቱ የፖሊስ መኮንኖችና አንድ የቀድሞ ፖሊስ መኮንን ከመጠን ያለፈ ኃይል ተጠቅመዋል ተብለው ክስ ተመስርቶባቸዋል። ነውጠኛው አልቃይዳ ህንድ ክልል ውስጥ አንድ ክንፍ መክፈቱን መሪው አልዛዋሂሪ አስታወቀ። መሪው ዛሬ ሐሙስ ይፋ ባደረገው የ55 ደቂቃ የቪዲዮ መልዕክት ይህን አዲስ ቅርንጫፍ ወይም ክንፍ ለመክፈት ቡድኑ ላለፉት ሁለት ዓመታት ሲዘጋጅበት እንደነበር ገልጧል አዲስ የተከፈተው ክንፍ የመጀመሪያው እንዳልሆነ የገለጠው የአልቃይዳው መሪ ላለፉት ሁለት ዓመታት የተደከመበት እቅድ እንደሆነም ተናግሯል አልቃይዳ ፓኪስታንና አፍጋኒስታን ውስጥ እየተንቀሳቀሰ መሆኑ የሚታወቅ ሲሆን አልዛዋሂሪ እንደሚለው ደግሞ በአሁኑ ወቅት ውጊያውን ሚያንማር እንዲሁም በርማ እና ባንግላዴሽ ወደሚባሉት የህንድ ግዛቶች የመውሰድ እቅድ አለው ይህ የአልቃይዳ መግለጫ ለአዲሱ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ አዲስ ፈተና መደቀኑም አይቀርም ይላሉ ታዛቢዎች። በመጨረሻም ሩሲያ ፕሬዚዳንቷ ቭላድሚር ፑቲን ያቀዱት የተኩስ አቁም ተግባራዊ ይሆን ዘንድ ዩክራይን ውስጥ ያለውን ውጥረት ላለማባባስ ጥረት እያደረገች መሆኗ ተገለጠ። አድማጮች ዜናው አበቃ። አዲሱን ለዜናው አመሰግናለሁ። ከምሽቱ ሶስት ሰዓት በ22ና በ25 ሜትር ባንድ የአጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር ደግሞ ይመለሳል። ግን አሁን አዲሱ ከመሄድ በፊት አንድ ፕሮግራም ጋብዛሉ ብለህ ነበረ። ምን ይሆን ለዛሬ ምናልባት? ለዛሬም ለነገም ለነገም። ባለፈው ጊዜ ይገርማል ሬዲዮ መጽሔት ላይ የሰሜን አሜሪካ ስፖርት እና የስፖርት ፌዴሬሽን እና የባህል ፌዴሬሽን ስለገጠመው ወቅታዊ ችግር በተመለከተ አራት እንግዶች ጋብዘን የውይይቱ ክፍል አንድ ተላልፎ ክፍል ሁለት በቴክኒክ ምክንያት ቴክኒኩ ችግርኛው እኔ እናሉ ዋጋ ነው። በዛ ምክንያት ሳይተላለፍ ቀርቷል። በሚቀጥለው እንደግመዋለን ግን እንደ አንተ ወቅታዊነትም ስላለው ብትፈልግ ዛሬ ብትፈልግ ነገ ልታጫውተው ይችላል በጣም ጥሩ አዲሱ እንግዲህ ሸልም ያለው ዛሬ አንተ በነገርህ ላይ እንኳን ደስ ያለ በከፍተኛ ጥረት እንደተሸለምከው ሁሉ እኔ ደግሞ ይህን ፕሮግራም ድጋሚ ሸለም አመሰግናለሁ አዲሱ እንግዲህ የተከበራችሁ አድማጮቻችን የአዲሱን ሽልማት ይዤ ነገ እመለሳለሁኝ ስለዚህ ነገ ከዜናህም ጋር ከፕሮግራምህም ጋር ነው የምንጠብቀው ማለት ነው መልካም እሱንም አስተዋውቅ። ያለ አስተዋውቃለሁ አብሬ እዚሁ ዜናን ካነበብኩ በኋላ። እናመሰግናለን። በድጋሚ ከምሽቱ ሶስት ሰዓት ላይ ደግሞ እንጠብቅሃለን ከዜና ጋር። ይህ በ1431 መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። ከህዳሴ ግድብ ጋር በተያያዘ አዲስ አበባ የገቡት የግብፅ የውጭ ጉዳይ ሚኒስትር ሳምሃ ሹክሪ ከጠቅላይ ሚኒስትር ሀይለ ማርያም ደሳለኝና ከኢትዮጵያ አቻቸው ዶክተር ቴድሮስ አድሃኖም ጋር ተገናኝተዋል። የሁለቱ ሀገሮች መሪዎች ከወራት በፊት ኢኳቶሪያል ጊኒ ዋና ከተማ ማላቦላ እያደረጉት ውይይት ለተሻለ ግንኙነት አዲስ ምዕራፍ የከፈተ መሆኑን የውጭ ጉዳይ ሚኒስትሮች በጋራ በሰጡት መግለጫ ተናግረዋል። በመግለጫው ላይ የተገኘው እስክንድር ፍሬው ዝርዝሩን ይዟል። ከታላቁ የህዳሴ ግድብ ግንባታ ጋር በተያያዘ በግብፅና በኢትዮጵያ መካከል ተፈጥሮ የቆየው ልዩነት አሁን እየጠበበ ይመስላል። ቢያንስ በከፍተኛ ባለስልጣናት ደረጃ ውይይቶች እየተካሄዱ ይገኛሉ። ዛሬ አዲስ አበባ የገቡት የግብፅ የውጭ ጉዳይ ሚኒስትር ሳምሃ ሽኩሪም ግንኙነታቸው አዲስ መስመር እየያዘ መሆኑን የተናገሩት በቅርቡ የሚካሄደው የሚኒስትሮች የጋራ ስብሰባ በሁለቱ ሀገሮቻችን መካከል ለአዳዲስ የትብብር መስኮች መንገድ እንደሚከፍት እንጠብቃለን። የሚያስተሳስረንን ጥልቅና ታሪካዊ ግንኙነት እንደሚያጠናክርም እናስባለን። ይህንን የምናደርገው ፕሬዚደንት ሲሲና የኢትዮጵያው ጠቅላይ ሚኒስትር ማላቡ ላይ ባደረጉት ውይይት መንፈስ መነሻነት ነው። ያ ውይይት በጋራ መግባባትና መከባበር ላይ ለተመሰረተ ግንኙነት አዲስ ምዕራፍ የከፈተ ነው። በከፍተኛ ባለስልጣናት ደረጃ የሚካሄዱ ውይይቶችን እንዴት ማስቀጠል እንደሚቻል ከኢትዮጵያ አቻቸው ዶክተር ቴዎድሮስ አድሃኖም ጋር መነጋገራቸውንም ሚስተር ሽኩሪ አስረድተዋል። የሁለቱ ሀገራት መሪዎችና ሌሎች ከፍተኛ ባለስልጣናት የሚገናኙባቸውን በርካታ እድሎች እንጠብቃለን ያሉት ሁለቱ የውጭ ጉዳይ ሚኒስትሮች በመግለጫቸው በቅርቡ ካርቱም ላይ የተካሄደው የሶስትዮሽ ስብሰባ የተሳካ እንደነበርም አመልክተዋል። የኢትዮጵያ የግብጽና የሱዳን ተወካዮች የተገኙበት ይሄው የቴክኒክ ኮሚቴ ስብሰባ ጠቅላይ ሚኒስትር ኃይለማርያም እና ፕሬዚዳንት ሲሲ በማላቡ ከተገናኙ በኋላ የተፈጠረውን የመተማመን መንፈስ ያሳየ ነው ብለዋል የግብጹ የውጭ ጉዳይ ሚኒስትር። የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖምም የካርቱሙ የሶስትዮሽ ውይይት ጠቃሚ እንደነበር አብራርተዋል። ስ የሦስትዮሹ ውይይት የተሳካ ነበር። በሚቀጥሉት ስድስት ወራት ውስጥ ሁለት ጥናቶች ይካሄዳሉ። ከሦስቱ አገሮች ከኢትዮጵያ፣ ከሱዳንና ከግብፅም በዚሁ ጥናት ላይ የሚሳተፉ ባለሙያዎችን መድበናል። ይህ ዓለም አቀፍ የቴክኒክ ኮሚቴ ሥራውን በቅርቡ ይጀምራል። በተለይም የሥራውን መዳረሻ በመቅረጽና ሁለቱን ጥናቶች የሚያካሂዱ ዓለም አቀፍ አማካሪ ድርጅቶችን በመምረጥ ሌሎች የተስማማንባቸው ጉዳዮች ከዚህ ይቀጥላሉ ወይም ጎን ለጎንም ሊካሄዱ ይችላሉ። እንደምታውቁት ሁለቱ ጥናቶች የውሃ ፍሰትና አጠቃቀም ሥርዓት ማሳያ ወይም ሃይድሮሎጂ ሞዴሊንግ የሚባለውና የድንበር ተሻጋሪ የተፈጥሮ አካባቢ የማኅበራዊና ምጣኔ ሀብት ጫና ጥናቶች ናቸው። የሃይድሮሎጂ ሞዴሊንግ ሲባል በተለይ ግድቡ በምን ያህል ጊዜ በውሃ እንደሚሞላና መሰል ጉዳዮችን የሚመለከተው ክፍል መሆኑን ባለሙያዎች ይናገራሉ። ግብጽ የታላቁ የኢትዮጵያ ሕዳሴ ግድብ በውሃ የሚሞላበት ጊዜ ከስድስት ዓመታት በላይ እንዲሆን እንደምትፈልግ ከሀገሪቱ ባለስልጣናት አገኘው ያለውን በመጥቀስ አልሀራም በድረገጹ አስነብቧል። በሁለቱ የውጭ ጉዳይ ሚኒስትሮች ውይይት እንደዚህ አይነት ዝርዝር ሁኔታዎች ስለመነሳታቸው የተጠቀሰ ነገር የለም። ሁለቱ ሚኒስትሮች አበክረው የተናገሩትም ስለ ሁለቱ ሀገራት ትብብር አስፈላጊነት ነው። ለሁለቱ ሀገራት ከመተባበር ውጪ አማራጭ የለም ብለዋል። የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ያለብን መተባበር ብቻ ነው። ለጋራ ግንኙነታችንም ለጋራ ጥቅማችንም አብረን መስራት ነው ያለብን። ሌላ አማራጭ የለንም። እንደምታስታውሱት አብረን እንስጠም ወይም አብረን እንዋኝ የሚል አባባል አለ። ስለዚህ ይህ አጋጣሚ አብረን ለመዋኘት በጣም የተመቸ ይመስለኛል። ምክንያቱም ሌላ አማራጭ የለንም። አብረን በመስራት የምናተርፈው በጣም ብዙ ነው። የግብፁ የውጭ ጉዳይ ሚኒስትር ሳምሃ ሺኩሪ ከዶክተር ቴዎድሮስ አድሃኖም በመቀጠል ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋርም ተወያይተዋል። ዝርዝሩን ማወቅ አልተቻለም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ላመስግንና ወደ ተከታዩ ዘገባ ልሸጋገር አንድነት ለዲሞክራሲና ለፍትህ ፓርቲ በ2007 ዓ ም በሚደረገው ሀገር አቀፍ ምርጫ በመጪው ዓመት ወይም ከአስር ወር በኋላ ማለት ነው አሸነፌ ሀገር ለመምራት የሚያስችል ዝግጅት እያደረግኩ ነው ብሏል ኢህአደግ ገፍቶ እስካላስወጣንም ከምርጫ አንወጣም ሲል አስታውቋል የሙስሊሙን ማኅበረሰብ ተወካዮች እንዲፈታና ሀገራዊ እርቅም እንዲያወርድ ሲል ለመንግሥት ጥሪ አቅርቧል። መለስካቸው ማዝርዝር አለሁ። አንድነት ዛሬ ባዘጋጀው ጋዜጣዊ ጉባኤ ላይ በጽሑፍ የበተነው መግለጫ ከርዕሱ ጀምሮ ስለሚቀጥለው ዓመት አገር አቀፋዊ ምርጫ ይጠቁማል። ፓርቲው የመግለጫውን ርዕስ በአዲሱ ዓመት ሀገራዊ ኃላፊነትን ለመሸከም ተዘጋጅተናል ብሎታል። ወረድ ብሎም ፓርቲው ባለፉት አምስት ዓመታት ሀገራዊ አጀንዳዎችን በመቅረጽ ታግሎ እንዳታገለም ይገልጻል። በተለይ ባለፈው ዓመት በተለያዩ የሀገራችን ክፍሎች በመንቀሳቀስ በሕዝብ ውስጥ የነበረውን የፍርሃት ድባብ በመስበር ስኬታማ ሕዝባዊ ንቅናቄዎችን አቀጣጥለናል ይላል። በአዲስ አበባ፣ በባህር ዳር፣ በአዳማ፣ በሐዋሳ፣ በደብረ ማርቆስ፣ በደሴና በደራሼ ያካሄዳቸውን ሰላማዊ ሰልፎችም እንዳብነት አንስቷል። በ2007 ዓ.ም ይህ እንቅስቃሴ ተጠናክሮ እንደሚቀጥልም ይፋ አድርጓል። በሚቀጥለው ዓመት ይካሄዳል ተብሎ በሚጠበቀው ሀገር አቀፋዊ ምርጫ በተመለከተ መግለጫውን በንባብ ያሰሙት የፓርቲው ድርጅት ጉዳይ ቋሚ ኮሚቴ ሰብሳቢ አቶ ዘካርያስ የማነ ብርሃን እንዲህ አቅርበውታል። በ2007 ዓ.ም በሚደረገው ሀገራዊ ምርጫ የምርጫ ቦርድ፣ የመገናኛ ብዙሀን፣ የፍትህ ስርዓቱ እና ሌሎች ዲሞክራሲያዊ ተቋማት በህገ መንግስቱ በተደነገገው መሰረት ገለልተኝነታቸው በአንጻራዊ ደረጃ አረጋግጠን በምርጫው በመሳተፍ የህዝብን የስልጣን ባለቤትነት እናበስራለን። ለዚህም አንድነት በሚካሄደው ነጻና ፍትሃዊ ምርጫ ሀገርን በኃላፊነት ለመምራትና ለማስተዳደር ተገቢውን ዝግጅት እያካሄደ ነው። ጋዜጠኞች የምርጫ ቦርድንና የመሳሰሉትን ተቋማት ገለልተኝነት እንዴት ማረጋገጥ እንደሚቻል ጥያቄ አንስተው ነበር። የፓርቲው አመራር አባላት መልስ ተመሳሳይ ነው። ሕገ መንግስቱ በሚያዘው መሰረት ተግባራቸውን ማከናወን ወይም አለማከናወናቸውን ማየት ከባድ እንዳልሆነ ነበር ያስረዱት። ባለፉት ምርጫዎች ሁሉ ተቃዋሚ የፖለቲካ ፓርቲዎች ፍትሐዊ ምርጫ እንዳልተካሄደ ሲከሱ እንደነበረና አንድነትም ተመሳሳይ ክስ እያቀረበ እንደነበረ ጋዜጠኞቹ አስታውሰው ፓርቲው በምርጫ መሳተፍ አይቻልም የሚለው ምን ተደርጓል ሲለው የሚልም ጥያቄ አንስተዋል። የፓርቲው ሊቀመንበር አቶ ግዛቸው ሽፈራው አንድነት የምርጫ ፓርቲ ነው ብለው ፓርቲው ከምርጫ ውድድር መቼ እንደሚወጣም ግልጽ አድርገዋል። አንድነት የምርጫ ፓርቲ ነው። አንድነት ለማንኛውም ምርጫ በተለያየ መንገድ ይዘጋጃል። በፖሊሲ ዶኪሜንት፣ በምርጫ ስትራቴጂ፣ በምርጫ ካምፔን፣ በእጩዎች ዝግጅት፣ በታዛቢ ዝግጅት ይዘጋጃል። ኢህአዴግ በተለያየ ስልት ገፍተ እስካልተጠጣን ድረስ አንድነት ያለ ምርጫ ተሳትፎ ሌላ አማራጭ እንደሌለው በዚህ አጋጣሚ ለማስገንዘብ ወዳለሁ። አንድነት በዚህ መግለጫው ላይ ባለፈው ዓመት መንግስት ፈጽሟችኋል ያላቸውን ስህተቶችም ደርድሯል። በተለይም በነጻው ፕሬስ ተፈጽሟል ያለውን እርምጃ የነጻው ፕሬስ ሥርዓተ ቀብር ብሎታል። የነፃው ፕሬስ ሥርዓተ ቀብር፣ ምርጫ መጣ፣ ፕሬስ ውጣ በሚል የአገዛዙ መርሆ የተፋጠነበት ዓመት በመሆኑ በአንድ ወር ውስጥ ከደርዘን በላይ ጋዜጠኞች የተሰደዱበትና የታሰሩበት ሀገር በመሆን በዓለም የጋዜጠኞች ጠላት ተብላ ሀገራችን ሪከርድ የያዘችበት ዓመት ሆኖ አልፏል። አንድነት መንግስትን በህገ መንግስቱ የተረጋገጠውን የእምነት ነፃነት በመርገጥም ይከሰዋል። በቤተ ሃይማኖቶች ጣልቃ በመግባትም የራሱን ካድሬዎች በአመራር ስልጣን ላይ እንዲቀመጡ እያደረገ እንደሆነ በመግለጫው ያትታል። ይህ ስህተት ሳይታረም በቀጣዩ ዓመትም ይሻገራል የሚል ስጋት አለኝ የሚለው አንድነት ለመንግስት ጥሪ አቅርበዋል። አቶ ዘካርያስ የማነ ብርሃን ይህ መቋጫ ያጣ ችግር ሀገሪቷን ወደ ባሰ ብሔራዊ ቀውስ የሚመራት ስለሆነ መንግስት ሰከን ብሎ ራሱን ከእምነቱ ተቃውማት ውስጥ እንዲያወጣ ያሰራቸውን የህዝበ ሙስሊሙን የሃይማኖት መሪዎች በመፍታት እርቅ እንዲያወርድ አንድነት ጥሪውን ያስተላልፋል። አንድነት ከመላው ኢትዮጵያ አንድነት ድርጅት መኢአድ ጋር ሊያደርገው የነበረው ውህደትም እንቅፋት እንዳጋጠመው በዚሁ መግለጫ ይፋ አድርጓል። ምርጫ ቦርድ መኢአድ በ2005 ዓ.ም ባደረገው ጠቅላላ ጉባኤ ምልአተ ጉባኤ ሳይሟላ የተካሄደ የተካሄደ ስለነበረ ይህን እንዲያርም ደብዳቤ ስለጻፍለት መያድ ይህንን እስኪያሟላ መጠበቁ ግድ እንደሆነበት የአንድነት ሊቀመንበር አቶ ግዛቸው አብራርተዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን አመሰግናለሁኝ። ተከታዩ ዘገባ ኢቦላን ይመለከታል። ምዕራብ አፍሪካ ውስጥ የተስፋፋው ኢቦላ በመጪዎቹ ሳምንታት ይበልጥ እንደሚባባስ የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ ዳይሬክተር ዶክተር ቶም ፍሪደን አስጠንቅቀዋል። ይህንን የመጀመሪያ የተባለውን የኢቦላ ወረርሽኝ ለመጋፈጥ ዓለም አቀፍ ምላሽ ያስፈልጋል ሲሉም ዶክተር ፍሪደን አሳስበዋል። ምዕራብ አፍሪካ ውስጥ ኢቦላን ለመቆጣጠር እጅግ ጠንካራ የተባለ የጤና ባለሙያዎች ጥረት እየተደረገ ቢሆንም የሚያዘው ሰው ቁጥር እየጨመረ መሆኑን በወረርሽኙ ክፉኛ በተጎዱት ሀገሮች ሴራሊዮን፣ ጊኒና ላይቤሪያ ጉብኝት አድርገው የተመለሱት የአሜሪካው የበሽታዎች መቆጣጠሪያ እና መከላከያ ማዕከላት ሲዲሲ ዋና ዳይሬክተር ገልጸዋል። ዶክተር ቶም ፍሪደን አትላንታ ጆርጂያ በሚገኘው ዋና መስሪያ ቤታቸው ለጋዜጠኞች በሰጡት መግለጫ ለቫይረሱ የተጋለጡት ወይም በኢቦላ ተይዘዋል የተባሉ ሰዎች ቁጥር 3064 መድረሱን ገልጸዋል። በመጪዎቹ ጥቂት ሳምንታት ውስጥ ደግሞ ይህ ቁጥር ፈጥኖ እንደሚጨምር ተናግረዋል። ይህንን ሁኔታ ለማስቆም ዛሬ እድሉ አለን፣ ያ እድል ግን እየጠበበ ነው። ዛሬውኑ እርምጃ መውሰድ ጥረታችንን አጠናክረን መጨመር አለብን ይህ የአሁኑ በዓለማችን ላይ ለመጀመሪያ ጊዜ የተከሰተ የተባለ ወረርሽኝ ነው ብለዋል ዶክተር ፍሪደን የሚተላለፍባቸው ሁለት ምንጮች አሉ አንደኛው በበሽታው ከተያዙ ሰዎች በሆስፒታሎችና በቤት ውስጥ በሚኖር ቀጥተኛ ንክኪ ሲሆን ሁለተኛው ጥንቃቄ በጎደለው የቀብር ስርዓት ወቅት በኢቦላ ከሞተ ሰው ለሚወጡ ፈሳሶች በመጋለጥ ነው። የዚህ ቫይረስ እጅግ ደካማ ብልቱ እንግዲህ ይህ ነው። እንዴት እንደሚተላለፍ ወይም እንደሚዛመት እናውቃለን። እንዳይተላለፍ ምን ማድረግ እንዳለብን እናውቃለን። አሁን ፈተናው ያንን ማድረግ ያለብን ቦታ ሁሉ ላይ ማድረግ አለማድረጋችን ነው። በኢቦላ እየተያዘ ያለው ሰው በየዕለቱ በከፍተኛ ፍጥነት እየጨመረ በመሆኑ የሚገባውን ምላሽ ሳንሰጥ የምናሳልፋት እያንዳንዷ ቀን ወረርሽኙን ከመዛመት ለማቆም የምናደርገውን ጥረት ይበልጥ አዳጋች እያደረገው እንደሚሄድ ዶክተር ፍሪደን አስጠንቅቀዋል። ይህ ችግር የአፍሪካ ብቻ ሳይሆን የድፍን ዓለም ችግር ነው ብለዋል ዶክተር ፍሪደን እናም አሁን እጅግ አስፈላጊው ጉዳይ የማይቋረጥ የገንዘብ ፍሰት፣ የቴክኒክ ባለሙያዎች፣ ዓለም አቀፍና የተቀናጀ እንዲሁም ወጥና አንድ ዓይነት የመከላከያና መቆጣጠሪያ አያያዝ ማውጣት መሆኑን ገልጸዋል። ለተባበሩት መንግሥታት ድርጅትም ተመሳሳይ መልእክት ትናንት ተላልፏል። ድንበር የለሽ ሐኪሞች ወይም በምሕፃር ኤምኤስኤፍ የሚባለው ግብረ ሰናይ ድርጅት ፕሬዚደንት ዮሐን ሊዩ ዓለም ኢቦላን ባለበት አንቆ መያዝና ማቆም ተስኖት እየተሸነፈ ነው ሲሉ ብርቱ ማስጠንቀቂያ አሰምተዋል። ኢቦላን ድንበር ዘለል የሆነ ዓለም አቀፍ ስጋት ነውም ብለውታል። በየቦታው የቁጣ ሰልፎች ይካሄዳሉ። የታመሙትን እየነጠሉ የማቆያ ማዕከላት በህሙማን እየተጥለቀለቁ ናቸው። ዶክተር ሊዩ በየቦታው ወረርሽኙን እየተጋፈጡ ያሉ የጤና ባለሙያዎችም ከፍተኛ በሆነ ቁጥር እየሞቱ መሆኑን ገልጸዋል። ሌሎች ደግሞ በመደበኛ ህመሞች ምክንያት የተኙ ሰዎችን ጭምር ያለ እንክብካቤ እየጣሉ እየሸሹ መሆናቸውን መላው የጤና ስርዓት መሽመድመዱንም ገልጸዋል። ልዩ እንደሚሉት እነዚያ ለኢቦላ ቫይረስ የተጋለጡ ሰዎች ተነጥለው የሚቆዩባቸው ማዕከላትም ቢሆኑ አሁን ደረጃቸውና አገልግሎታቸው አሽቆልቁሎ ሰዎች ሊሞቱ ብቻ የሚገቡባቸው ሆነዋል። አሁን በዚያ ይገኛል ተብሎ የሚታሰበውና የሚጠበቀው የእንክብካቤ ሥራ የለም። የተባበሩት መንግሥታት የኢቦላ ጉዳዮች አስተባባሪ ሆነው የተሰየሙት እንግሊዛዊው ሐኪም ዴቪድ ናባሮ ምዕራብ አፍሪቃን ከጎበኙ በኋላ እያንዳንዱ ሀገር እኔ ምን ማድረግ እችላለሁ ብሎ መጠየቅ ይገባዋል ብለዋል። ምክንያቱም ይህንን ወረርሽኝ በተባበረ ዓለም አቀፍ ምላሽ እንደ አንድ ማኅበረሰብ ሆነን ካልተጋፈጥ ነው ሁላችንንም ባልጠበቅናቸው መንገዶች ያጠቃናል ይሄ የገሌ የሚባል ችግር አይደለም የሁላችንም የየራሳችን ችግር ነው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ለሰሜን አትላንቲክ የጦር ትብብር ድርጅቱ ኔቶ ስብሰባ ወደ አውሮፓ ከመጓዛቸው በፊት ለምዕራብ አፍሪካ የቪዲዮ መልእክት አስተላልፈዋል በዚህ አስቸጋሪ በሆነው የኢቦላ ወረርሽኝ ምክንያት የምትወዷቸውን ላጣችሁ ሁሉ ጸሎታችን ከእናንተ ጋር መሆኑን እንድታውቁ በአሜሪካ ሕዝብ ስም እነግራችኋለሁ። ኢቦላ ይተላለፍባቸዋል እየተባሉ የሚነዙ ትክክለኛ ያልሆኑ ወሬዎችን ያጣጣሉት ፕሬዚደንት ኦባማ አክለውም የኢቦላ ቫይረስ የሚተላለፈው ቫይረሱ ካለበት ሰው ወይም አካል ጋር ቀጥተኛ ግንኙነት በማድረግ ወይም በኢቦላ ምክንያት ከሞተ ሰው ለሚወጡ ፈሳሾች በመጋለጥና በመነካካት ብቻ መሆኑንም በአጽንኦት ተናግረዋል። ለዚህ ነው በሽታው እየተዛመተ ያለው ህሙማኑ በጤና ተቋማትም ውስጥ ይሁን በቤት ታመው በሚገኙባቸው አካባቢዎችና፣ የቤተሰብ አባላትና ጓደኞች የሞቱ ዘመድ ወዳጆቻቸውን ሲያሳርፉ በሚፈጠሩት አጋጣሚዎች ምክንያት የሆነው ሰዎች ራሳቸውን ለአደጋ ሳያጋልጡ ልማዶቻቸውንና ባህሎቻቸውን መጠበቅና ማክበር የሚወዷቸውንም ማሳረፍ ይችላሉ ብለዋል ፕሬዚደንት ኦባማ በሽታውም ማቆም ቀላል ባይሆንም በተባበረና በተጋገዘ ጥረት ግን ይቻላል ሲሉ አክለዋል ፕሬዚደንቱ በዚሁ መልእክታቸው በሌላ በኩል ደግሞ ካሊፎርኒያ የሚገኘው ማፕ ባዮፋርማሲውቲካልስ የሚባለው መድኃኒት አምራች ኩባንያ ዚማፕ የሚባለውን በሙከራ ላይ ያለ መድኃኒት በገፍ ለማምረት ከአሜሪካ መንግስት ጋር ፌዴራል ኮንትራት መፈረም መቋቋሙን የጤና ባለስልጣናቱ አስታውቀዋል። ምዕራብ አፍሪካ ውስጥ በኢቦላ ተይዘው ይህ በሙከራ ላይ ያለ መድኃኒት ከተሰጣቸው በኋላ ካገገሙትና ከዳኑት ሁለት ሐኪሞች አንደኛው ዶክተር ኬንት ብራንትሊ ትናንት ለኤንቢሲ ቴሌቪዥን በሰጡት ቃል በእውነቱ ተርፈው ለዚህች ዕለት ይበቁ እንደነበረ እርግጠኛ እንዳልነበሩ ተናግረዋል። እዚያ ያክሙኝ የነበሩት ሐኪሞች ኬንት ልትሞት ነው ብለውኝ እንደሆን አላስታውስም። እኔ ግን ለራሴ የመሞቻዬ ጊዜ መድረሱ ተሰምቶ ነበር። እናም ታስታምመኝ ለነበረችው ነርስ እንዳመመኝ፣ ብዙ እንደማልቆይ ነገር ግን ምን ያህል በሕይወት እንደምቆይ እንደማላውቅ ነግራት ነበር ሰሞኑን ላይቤሪያ ውስጥ በኢቦላ መያዛቸው ለተነገረው ሌላ አሜሪካዊ የጽንስና የአራስ ሕፃናት ሐኪም እያለቀሱ ሲጸልዩ እንደ ቆዩና እንደሚገኙም ዶክተር ብራንትሊ አክለው ተናግረዋል። ሌላይቱን ከብራንትሊ ጋር ታመው የዳኑትን ናንሲ ራይቷል የሚባሉትን ሐኪም ጨምሮ ሦስቱም የሚሠሩት ዋና መሥሪያ ቤቱ ካሊፎርኒያ ለሆነው ኤስአይኤም ዓለም አቀፍ ተልእኮ ለሚባል ተቋም ነው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ሊቢያ ከረጅም ዘመናት አምባገነን መሪዋ ሞአመር ጋዳፊ ራሷን ነጻ ያወጣችበት ቀን እንደ አውሮፓ አቆጣጠር ጥቅምት 23 2011 ዓ ም ካከበረች ሶስት ዓመት አይሞላውም። ሰፋ ያለ ህዝባዊ መሰረት ያሏቸው ጎሳ፣ የአካባቢ ልዩነት፣ ዘር፣ ፖለቲካና ሃይማኖት፣ ጾታ ሳይለያቸው ነበር ጨካኙን መሪ ከጫንቃቸው ላይ ያወረዱት። ለወራት በዘለቀው ውጊያ የብዙ ህዝብ ህይወት ቢጠፋም ሊቢያውያን ስለ አዲስ የነጻነት ተስፋ አልመው ነበር በማለት የለቱርስ አንቀጽ ጽሁፉን ይጀምራል። ነገር ግን ህልሙን ማሳካት ቀላል አልሆነም። የጋራ ጠላታቸውን ድል ለማድረግ የተባበሩ ኃይሎች ወዲያው ከጋራ ትልቁ ዓላማ ይልቅ ጠባብ ፍላጎቶች ላይ በማትኮር መሳሪያቸውን አንዱ በሌላው ላይ ደገኑ። እንዲያም ሆኖ አገሪቱ ወደ ሰላም እያዘገመች ሄዳ እንደ አውሮፓ አቆጣጠር ሐምሌ 2012 ብሔራዊ ምርጫና በሰኔ 2014 ደግሞ የምክር ቤት አባላት ምርጫ ለማካሄድ ተቻለ። ተወካዮቹ በዚህ በነሐሴ ወር ስራ ጀምረዋል። ይላል ርዕሰ አንቀጹ። እንዲያም ሆኖ አገሪቱ ወደ ሰላም እያዘገመች ሄዳ እንደ አውሮፓ አቆጣጠር ሐምሌ 2012 ብሔራዊ ምርጫና በሰኔ 2014 ደግሞ የምክር ቤት አባላት ምርጫ ለማካሄድ ተቻለ። ተወካዮቹ በዚህ በነሐሴ ወር ስራ ጀምረዋል። ለሶስት ዓመታት ሲካሄድ የነበረው ብጥብጥ ግን ካለፈው ግንቦት ወር ጀምሮ እየተባባሰ ሄዷል ይላል ርሳ አንቀጹ ጽሑፉን በመቀጠል የቀድሞ የሊቢያ ብሔራዊ ወታደራዊ አዛዥ ካሊፋ ሀፍተር የሙስሊም ነጠኞች ላይ ዘመቻ ካወጁ ወዲህ በቤንጋዚ የመንግስት ኃይሎች ላይ ጥቃት አይሏል የባለስልጣናት ግድያ ጨምሯል ሄፍተር ባለፈው ግንቦት ወር በሰጡት ቃለ ምልልስ የሙስሊም ነውጠኞችን የሰው ስጋ እንደሚበላ ተባይ ነው የገለጹት። ይህ በእንዲህ እንዳለ ሁለት ተቀናቃኝ ኃይሎች የትሪፖሊን ዓለም አቀፍ አውሮፕላን ጣቢያ ለመቆጣጠር መፋለም ጀመሩ። ከአምስት ወራት የእርስ በርስ ውጊያ በኋላ በብዙ ሚሊዮን የሚቆጠር ንብረትና የሊቢያ መዋቅር ወድሞ ኦፕሬሽን ዳውን የተባለ ቡድን ጋር ግንኙነት ያለው ኃይል አውሮፕላን ጣቢያውን ተቆጣጠረ። ከዚያ ቡድኑ የአገሪቱን መንግስት አውግዞ የራሱን አዲስ መንግስት እንደመሰረተ አወጀ። ውጊያውም ቀጠለ። በጋራ ባወጡት መግለጫ የዩናይትድ ስቴትስ የፈረንሳይ የጀርመን የብሪታንያ ና የጣሊያን መንግስታት በትሪፖሊ ዙሪያ በቤንጋዚ ና በመላ ሊቢያ ውጊያ መባባሱን ማውገዛቸውን ርዕሰ አንቀጹ ይጠቅሳል አምስቱ ሀገሮች የሊቢያ መንግስትና ሚሊሻዎች ሁሉም የሀገሪቱ ቡድኖች በፍጥነት ተኩስ እንዲያቆሙ ገንቢ ዲሞክራሲያዊ ውይይት እንዲጀምሩና ያንን የሚያፈርስ ማንኛውንም እርምጃ ከመውሰድ እንዲቆጠቡ ጥሪ አድርገዋል። በሊቢያ የተባበሩት መንግስታት ድርጅት ተልእኮን እንደሚደግፉም ተናግረዋል። ጊዜያዊው የሊቢያ መንግስትና የተወካዮች ምክር ቤት አባላት ለሁሉም ሊቢያውያን የሚጠቅሙ የሊቢያን ህዝብ ደህንነት፣ እርቅና ብልጽግና የሚያሳድጉ ሁሉን አካታች ፖሊሲዎች እንዲከተሉ ጥሪ እናደርጋለን። ሕገ መንግስቱን በማርቀቅ ላይ የሚገኙት አካላትም የሊቢያውያንን ሁሉ መብት የሚያስከብር ሰነድ እንዲያጸድቁና በተጨማሪም ዓለም አቀፍ ማህበረሰብ በህዝብ የተመረጡ የሊቢያ መሪዎችና ተቋማትን እንዲደግፉ እንጠይቃለን በማለት ሊቢያን አስመልክቶ አምስቱ አገሮች ያወጡትን መግለጫ በመጥቀስ ርዕሰ አንቀጹ መልእክቱን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች፣ ዝግጅታችን ወደ መጠናቀቁ ነው። አጠር አጠር ያለ መረጃ ልስጣችሁ። አንድ የዩናይትድ ስቴትስ ዶላር ዛሬ 19 ብር ከ68 ሳንቲም ተመንዝሯል። በነገ ደግሞ የአዲስ አበባ የሙቀት መጠን ከፍተኛው 20፣ ዝቅተኛ 12 ዲግሪ ሴልሽስ ይሆናል። ዝናባማ እንደምትሆነው የኢትዮጵያ ሜቴሮሎጂ ኤጀንሲ የተነበየው። ከታሪክ ምዕራፍ ደግሞ ስናይ ሎስ አንጀለስ ከተማ ከተቆረቆረች ልክ ዛሬ 233 ዓመት ሞላት። ሃሌይ ተብላ በስሙ የተሰየመችውን ጅራታም ኮከብ ያገኘው እንግሊዛዊ ተመልካች ያያት በዛሬው ዕለት ነበረ። እንግዲህ ከስቱዲዮ Technicianachin, Twite, um, na Hilutam Ratnim, Astana Gaja to Solomon, Avatabazunisanabit, and Esterling. This program has come to you from the Voice of America, Washington.